ቮይስ አፍ አሜሪካ የዩናይትድ ስቴትስ ፕሬዝደንታዊ ምርጫ የፊታችን ማክሰኞ ይከናወናል። የእጩ ተፎካካሪዎቹ ዲሞክራቷ ሂለሪ ክሊንተንና ሪፑብሊካኑ ዶናልድ ትራምፕ ዘመቻዎች በዚህ የመጨረሻዊ የተጧጧፈ ዘመቻ ሳምንት መጨረሻ መራጮችን ለመቀስቀስ በዋና ዋናዎቹ የብርቱ ፍልሚያ ወረዳ ክፍለ ግዛቶች እየተዘዋወሩ ናቸው። አንድ አዲስ የወጣ የመራጭ አስተያየት ግምገማ መሰረት እጅግ ብዙሃኑ መራጭ በሁለቱም ተፎካካሪዎች እንደ ተንገፈገፈ ነው የሚያሳየው። ያም ሆኖ ግን ሚሊዮኖችን ድምጽ ባልሰጥስ ቢቀርብኝ የሚያሰኝ ደረጃ አላደረሰም። ኒውዮርክ ታይምስና ሲቢኤስ ኒውስ ባካሄዱት ግምገማ 80 ከመቶ መራጭ እነዚህ ሁለቱ እጩዎች እንዴት እንዳስጠሉኝ ብሎ ተንገፍክፏል። ይሁን እንጂ የዩናይትድ ስቴትስ የምርጫዎች ፕሮጀክት የተባለ አካል ባወጣው መረጃ መሰረት እስካሁን ከ36 ነጥብ 5 ሚሊዮን በላይ አሜሪካውያን ከምርጫው እለት ቀደም ብለው ድምፅ ሰጥተዋል። ሁለቱ እጩዎች የከፍተኛ የምርጫ ውጤት ወሳኝ ድምጾች ኤሌክቶራል ቮት የሚባሉት ወዳላቸው እንደ ፍሎሪዳ፣ ሰሜን ካሮላይና እና ፔንሲልቬንያ ወደ መሳሰሉት ክፍለ ሀገሮች እየተዘዋወሩ ናቸው። እንዲያውም ሁለቱ እጩዎች ለጥቂት የተላለፉባቸው ስፍራዎችም አሉ። ትናንትና ዶናልድ ትራምፕ ጠቀስ አድርገውት ነበር። በነገራችን ላይ ማያሚ ደርሼ ስወጣ ኤርፎርስ ዋን ጄቱን አየሁት። ማን ይሆን ስል ፕሬዚደንታችን ናቸው መጥተው ለአታላዩዋ ለሂለሪ ክሊንተን የምረጧት ዘመቻ እያደረጉ ናቸው። ክሊንተን ቢመረጡ የኢሜይሉ ጣጣ አይለቃቸው። ምርመራው ደግሞ ግብር ከፋዩን ባለቤትየው ቢል ክሊንተን ፕሬዝደንት ሳሉ ሲመረመሩ የወጣውን ያህል አለዚያም ከዚያ በላይ ገንዘብ ያስወጣል ብለዋል ትራምፕ። የትራምፕ ባለቤት ሜላኒያ ከፓርቲው ጉባኤ ወዲህ ለመጀመሪያ ጊዜ ወጥተው ለባለቤታቸው ቅስቀሳ አድርገዋል። ዋሽንግተን እንደገና ተአማኒነቱን እንዲያገኝ አሜሪካም በዓለም እንድትከበር ቃል ገብቷል አሉ። ስለ ባለቤታቸው ሲናገሩ ይሄ የእኛ እንደ ማንኛውም አይነት ዘመቻ አይደለም ንቅናቄ ነው ሲሉም ሜላንያ ተናገሩ። ሚስስ ክሊንተንና የሳቸው ጎራ ግን አሜሪካውያን እንዲህ ያለውን ንቅናቄ ነው መፍራት ያለባቸው ብለዋል። ዊ ዶናልድ ትራምፕ በዚህ ምርጫ ቢያሸንፉ ምኑንም የማያውቅ የጦር ኃይል አዛዥ ሊመራን ነው። ለማመን በሚያዳግት ደረጃ አደገኛ አስተሳሰብ ያለው ሰው፣ ብዙ ሀገሮች የኒውክሌየር ባለቤት እንዲሆኑ የሚፈልግ የውጭ ሀገር መሪን እንደ ልቡ የሚሳደብና የትዊተር ጦርነት ሳይሆን የእውነት ጦርነት የሚከፍት ሰው ነው ብለዋል ሚስስ ክሊንተን። ፕሬዝደንት ባራክ ኦባማ ለሚስስ ክሊንተን የምረጧት ዘመቻ ሲያካሂዱ፣ ደግሞ እኔ በዚህ ምርጫ ለውድድር አልቀረብኩም። የቀረበው ሐቀኝነት መልካም ምግባርና ፍትሕ ነው። እድገት ለማምጣት ያደረግናቸው ጥረቶች ሁሉ በምርጫው ላይ ቀርበዋል። የፍልሰተኞችን ጉዳይ ለማሻሻል የተያዘ ጥረቶችም ለምርጫ ቀርበዋል። የደሞዝ ጭማሪ ጥያቄዎች ለምርጫ ቀርበዋል። ለተመሳሳይ ስራ እኩል ክፍያ ጥያቄ ለምርጫ ቀርቧል። ዲሞክራሲ ራሱ ለምርጫ የቀረበበት ጊዜ ነው። በከፍተኛ ጉጉት ውጤቱ የሚጠበቀው የዩናይትድ ስቴትሱ ፕሬዝደንታዊ ምርጫ የፊታችን ማክሰኞ ነው የሚከናወነው። አንድ አዲስ የወጣ የመራጭ አስተያየት ግምገማ መሰረት እጅግ በብዙሀኑ መራጭ በሁለቱም ተፎካካሪዎች ውድድሩ ጦፏል። ያም ቢሆን ሚሊዮኖች ድምጽ ባልሰጥ የሚያሰኝ ደረጃ አላደረሳቸውም ነው የተባለው።